የአፍሪካ ወጣቶች ቀንን በማስታወስ የአፍሪካ ሕብረት ለወጣቶች እውቅና በመስጠት በማህበራዊ ኑሮ ተሳትፎ እና በልማቱ አኳያ ተነሳሽነት ጉልበትና በአዳዲስ መርህ በመመራት በአፍሪካ ቋሚ የልማት እንቅስቃሴ ውስጥ ለማበረታታት የቀረጸውን የእቅድ መመሪያ ይፋ አደረገ። ከእንግዲህ የባለቤትነት ስሜት ወጣት አፍሪካውያን ሊሰማቸው ይገባል የሚል መሠረተ ሐሳቡ ተንጸባርቋል። በዚህ ሥርዓት ላይም Le travail que nous professeur martial de paul le travail que nous voulons faire aujourd'hui c'est vraiment pour impliquer በየኮሚስዮኖቹ ጽፈት ቤት ያሉ ባልደረባዎች ዛሬ በእድሜ ወጣት ባይሆኑም እነርሱም ቢሆኑ በወጣትነት እድሜያቸው ያለፉ መሆኑን መዘንጋት እንደሌለባቸው ነው። ይህንን ግንዛቤ ውስጥ አስገብተው በተግባራቸው መንጸባረቅ ይጠበቅባቸዋል። በኃላፊነት እርከን ውስጥ ወጣቶችን ማሳተፍ ይኖርባቸዋል። በእኛ በኩል ግን ጓዳችን በዚህ መልኩ ከተካሄደ ወደ ውጪ በማውጣት ለቀሩት የአፍሪካ ወጣቶች መልእክቱን ማሰራጨት መቻል አለብን። የአፍሪካ ህብረት የኮሚሽኑ ምክትል ፕሬዚዳንት ኤራስቶስ ሞንቻ በበኩላቸው በአፍሪካ አብላጫው የህብረተሰቡን ቁጥር የያዘው የወጣቱ አካል እስከሆነ የነገዋን ክፍለ ዓለም ለመረከብ ከወዲሁ መዘጋጀት ይኖርበታል። አፍሪካ ቱዴይ አስ ኦቨር 400 ሚሊዮን ፒፕል ካቴጎራይዝድ አፍሪካ በአሁኑ ጊዜ የ400 ሚሊዮን ወጣቶች ምድር ሆናለች። ይህ ደግሞ ከማንኛውም የአፍሪካ ህብረተሰብ ክፍሎች አብላጫውን ቁጥር የያዘ ነው። እነዚህ ደግሞ ከ15 ዓመት እድሜ በታች ያሉ ናቸው። እንግዲህ አሁንም ሆነ ቀጣዩ ዘመን በእጃችሁ ነው። ይህንንም ወደ ተግባር ለመተርጎም ህብረታቸው እቅድ ቀርጿል፣ ያሉት ምክትል ፕሬዚዳንቱ በማያያዝ ስለ ወጣቶቹ የልማት እንቅስቃሴዎች ተሳታፊ ለሚሆኑበት የእቅድ መንገድ መቅረጽ እንዲሁም የሥራ አተገባበርን ቀደም ተከተል ለዚሁም ሥራ የተሰማሩ ባለሙያዎች በስራ እንዲያውሉ ማድረግ ናቸው። ይህ ደግሞ በአፍሪካ ክፍል ዓለም ውስጥ በሙሉ በዚህ አይነት መልኩ ተግባራዊ እንዲሆን ከማድረጉ ላይ ነው። ስለዚህ ዛሬ የአፍሪካ ኅብረት የወጣቶች ተግባር የመመሪያ ጽሑፉን በይፋ በማስተዋወቅ እንዲዳረስ የሚሰራጭበት ዕለት ጭምር ነው። ለተግባራዊነቱም ክትትል የሚደረግበት ሂደት የሚጀመርበትም ዕለት ነው። በአፍሪካ የወጣቶች ቀን ስርዓቱ እየተካሄደ ባለበት ወቅት ወጣት ተሳታፊ ህሊና ዋሲሁን አስተያየቷን ታካፈላለች። ይህ ቀን ለወጣቶች ትልቅ እድል የሚከፍት ነው። ያው በአፍሪካ ህብረት ስር ሆኖ የተጀመረው ኢኒሽቲቭ ለወጣቶች የሚከፍተው በር የስራ እድል ለመስጠት የትምህርት ልምዳቸውንም በስራው አለም ላይ ለእኔ ይሄ የመጀመሪያ ነው። ስለዚህ ደስ የሚልና የወጣቱን ችግር እያዩ ለመቅረፍ የሚያደርጉትን እክሎቹን በማየት ብዙ ዝግጅቶች ላይ ነኝ። ለሚቀጥለው ዓመት ያለውን የአፍሪካ ዩኒየን ዴሞግራፊክ ዲቪደንድ ሮድማፕ ኢምፕሊሜንቴሽን ላይ አብሬ እየሰራው ነው እና ብዙ ፕሮጀክቶች አሉ። ጌታቸው ተድላ ለጊዮርጊስ ለዶይቸ ቬለ ራዲዮ ከአዲስ አበባ